ሰላም ጠነስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤይ መሰናዶ ጀምሯል። ለምሽቱ የያዝናቸውን እናስተዋውቃችሁ። ቤተ እስራኤላዊው አባት ለዘጠኝ ዓመት የታገተው ልጃቸው እንዲለቀቅ እየተማጸኑ ነው። እንዲያው እባካችሁን እርዙኝ፣ እስራኤል መንግስቱን እርዳይ ማምሸላ እርዙኝ እባካችሁን ያለው ባሽቀሎን ያለው ሁሉ በሙሉ ያለው ሁሉ ስንት <Gã> ሰ <Rudy> የሰማችኋቸው የአቪራ መንግስቱ ወላጅ አባት አየሌ መንግስቱ ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል ደግሞ በኢትዮጵያ ላይ የተጣሉ የሀገራት የጉዞ እገዳዎች ቱሪዝሙን እንደጎዱት ተገለጸ የሚለውና ሌሎች ወጣት ተኮር ዘገባዎችንም ይዘናል። ኤደን ገረመ የምሽቱ መሰናዶ በመምራት ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር ከመላ የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። አብራችሁን ሆነው በጎርጎሮ ሳያኑ መስከረም 7 ቀን 2014 ዓ ምት የሐማስ ታጣቂ የታገተው ቤተ እስራኤላዊው አቪራ መንግስቱ ባለፈው መስከረም ወር 9 ዘጠነኛ አመቱን አስቆጥሯል። የአቪራ መንግስቱ ምስል ባለፈው አመት ጥር ወር 2015 ዓ ምት ላይ በሐማስ በተንቀሳቃሽ ቪዲዮ የታየ ሲሆን ታጋቹ በህይወት መኖሩን በዚሁ ተረጋግጧል። በ28 ዓመቱ የታገተው ወጣት በአሁኑ ሰዓት የ38 ዓመት ጎልማሳ ሆኗል። የአቪራ መንግስቱ ቤተሰቦች ልጃቸው ወደ ቤቱ እንዲመ ለመመለስ ለረዥም አመታት በተለያዩ መልኮች ጥረቶችን ሲያደርጉ ቆይተዋል። በአሁን ሰዓትም እስራኤል በጥቅምት ሰባቱ የሀማስ ድንገተኛ ማጥቃት የታገቱ ግለሰቦችን ለማስለቀቅ በምታደርገው ጥረት ውስጥ አቪራ መንግስቱም አብሮ ይካተት ሲሉ ጥያቄያቸውን በማቅረብ ላይ ይገኛሉ። የአቪራ መንግስቱን ወላጅ አባት እንዲሁም ደግሞ በኢትዮጵያ የእስራኤል ኤምበሲ ምክትል አምባሳደርን አነጋግሬ ያስተናዳውት ዘገባ የምሽቱ ቀዳሚው ነው። አቶ አየሊ መንግስቱ ከ111 ወራት ከ480 ሳምንታት ከ9 ዓመት ከ3 ወራት በላይ በየዕለቱ የልጃቸውን ወደ ቤቱ መመለስ እየተጠባበቁ ይገኛሉ። የስምንት ልጆች አባት የሆኑት ቤተእስራኤላዊው አየሊ መንግስቱ ከቤተሰባቸው ጋር ከኢትዮጵያ ወደ እስራኤል የገቡት በ1985 ዓ ም ነበር። ሰባተኛ ልጃቸው አበራ ወይም በእስራኤል በሚታወቅበት የተጸውዖ ስሙ አቢራ መንግስቱ በሐማስ እንደታገተ ይቆይባል

ዝም ብሎ በቃ አንዱን ሰው አምጥተው እንዲህ ያለ ሰው አለ፣ እንዲህ አንዱን አምጥተው እንዲህ ያለ ሰው አለ እያሉ አቬራ መንግስቱ በጎርጎሮሳውያኑ 2011 ታላቅ ወንድሙ በደረሰበት ህመም ገና በለጋ እድሜው ህይወቱ በማለፉ በተጫነው ሀዘን የተነሳ ማንነቱ እንደተቀየረና ለአይምሮ ጤና መታወክ እንደዳረገው ግራፊክስ ሶል የተሰኘው ተቋም አማካኝነት የተዘጋጀውና አቬራ ከሀማስ እገታ እንዲለቀቅ የሚሟገተው ድረገጽ አስፍሯል። አቬራ እንደ አውሮፓውያን አቆጣጠር መስከረም 7 ቀን 2014 ከስራ የተመለሱ እናቱን ወይዘሮ አገርነሽን የኬስ ገንዘብ ጠይቆ ባለማግኘቱ በንዴ ከቤት በመውጣት በእስራኤል መንግስት ጠንካራ የደህንነት ጥበቃ የሚደረግባቸውን ስፍራዎች አልፎ የጋዛ ሰርጥን እንደተሻገረ በሀማስ ታጣቂዎች መታገቱን የጸጥታ አባላቱ ለቤተሰቦቹ አስታውቀዋል። በዚያው አድርጎ በአሽቀሎን በዚያው አድርጎ በባሲሱ ያው እያዩት ዝም ብሎ የሰደዱት የአማሪካ ነው የእንትን ነው እያሉ ተለሶ ሄዶ ቅርብና ቅርብ ነው

አቪራ እንደታገተ ጉዳዩ በሚስጥር ቢያዝ እንደሚሻል ምክር እንደተለገሳቸው ና ለአንድ ዓመት ያህል ዝምታን መርጠው እንደቆዩ ቤተሰቦች ይናገራሉ። ከአንድ ዓመት በኋላ ግን ዝምታው ውጤት እንዳላመጣ ሲረዱ የተለያዩ ሰልፎችን፣ የዓለም አቀፍ መገናኛ ዘገባዎችን በመጠቀም ጄኔቫ ና ዩናይትድ ስቴትስ ድረስ በመጓዝ ለዓለም መንግስታት ና ለሰብአዊ መንግስት ተቋማት በማስተዋወቅ አቪራ ከእገታ ነጻ እንዲወጣ ታግለዋል። ከስምንት ዓመታት በኋላም በጥር ወር 2015 ዓ ም ሐማስ የአቪራን ምስል በተንቀሳቃሽ ቪዲዮ በማሳየቱ በሕይወት እንዳለ ያረጋገጡት ወላጆቹ ጉዳዩ አስደስቷቸዋል። በአሁኑ ሰዓት በእስራኤልና በሐማስ መካከል እየተካሄደ ባለው ግጭት ሳቢያ የተጀመረው የእስረኛና የታጋቾች ልውውጥም አቪራን እንዲያካትት አባቱ አየሪ በወላዳ እንደበታቸው ይማጸናሉ። ማምሸላ እባክህ ፍራ መልስልኝ፣ ጌታ አምላኬ እባክህ መልስልኝ። አሁንም ይህ እናንተም ደግሞ ይኸው እባካችሁን፣ ወታደሮች ደግሞ እየሞቱ ነው እያለቁ ነው። እንዲያው እባካችሁን እርዱኝ፣ እስራኤል መንግስትም እርዳኝ ማምሸላ፣ እርዱኝ እባካችሁን፣ ያለው ባሽቀሎን ያለው ሁሉ በሙሉ ያለው ሁሉ

ይህ ጉዳይ እንዴት ይህን ያህል ዓመታት ሊፈቻለ! የእስራኤል መንግስትስ ለዚህ ሁሉ ዓመታት ለምን ዝም አለ ሲል የአሜሪካ ድምፅ በኢትዮጵያ የእስራኤል ምክትል አምባሳደር ቶምር ባርላቪን ጠይቋል። እስራኤል ልዩ ልዩ ጥረቶችን እያደረገች እንደሆነ ያስታወቁት ምክትል አምባሳደሩ የእስረኛ ልውውጥ ጉዳይን ጥንቃቄ ስታደርግበት በመቆየቷ እንደሆነ ያስረዳሉ። ሃ ሲ ስ ባለፉት ዘጠኝና ስምንት ዓመታት እነዚህ ቤተሰቦች ያለፉበት ሁኔታ ልብ የሚሰብር ነው። አቪራ መንግስቱ እንደ ኢሮፓ አቆጣጠር በ2014 ሂሻም አሳያድ በ2015 ነው የታገቱት። ብዙ ብዙ ዓመታት ሆኖታል። ቤተሰቦቻቸው ተሰቃይተዋል። የተቃውሞ ሰልፎችም ተካሂደዋል። ነገር ግን እስራኤል በሐማስ ላይ ጫና በማድረግ እነዚህን ሁለት ሲቪሎችና ሁለት ወታደሮቿን አስክሬን ለማስለቀቅ ብዙ መንገዶችን ተጠቅማለች። ይኸውልሽ እስራኤል የታፈኑ የተጠለፉና የጦር እስረኞችን በተመለከተ የተወሳሰበ ታሪክ ነው ያላት። እንደምታቂው እንደ አውሮፓ አቆጣጠር በ2011 ከአንድ ሺህ በላይ የሚሆኑ የተፈረደባቸውና እጃቸው ላይ ደም ያለባቸው አሸባሪዎችን በጋዛ የታገተ አንድ ወታደራችንን ለማስለቀቅ ተቀያይረናል። ይሄ በእስራኤል ማህበረሰብ ዘንድ በሁለት መልኩ ነው የታየው። ለአንድ ዜጋችን ስንል እነዚህን ሁሉ የተፈረደባቸውን ነፍሰ ገዳዮች መተዋችን ልብ የሚያሞቅ ነገር ተደርጎ ቢወሰድም በአንጻሩ ግን በእስራኤል ሕዝብም ሆነ መንግስት ላይ ጠባሳን ጥሎ ያለፈ ነገር ነው። ምክንያቱም አምስት ዓመት ሙሉ የታሰረውን ወታደራችንን ለማስመለስ ስንል ከተለቀቁት ነፍሰ ገዳዮች መካከል የጥቅምት ሰባቱን የሽብር ጥቃት የመራው የአሁኑ የሐማስ መሪ ያህያ ሲንዋር ብዙ የሐማስ ወታደራዊ ጄኔራሎችና መሪዎች የተፈቱት በዚህ ወቅት ነበር። ታጋቾችን ለማስፈታት ብዙ መንገዶች አሉ። አንደኛው እስረኞችን መልቀቅ ሲሆን ነገር ግን እንዳለመታደል ሆኖ የ2011 ክስተት ጉዳዩን ከፍ አድርጎታል። ሐማስ አንድ ሰው ሰጥቶ ብዙዎችን መቀበል እችላለሁ ብሎ እንዲያስብ አድርጎታል። ከዛ በኋላ በ2014 አንስቶ ሁለቱን ሲቪሎችና የሞቱትን ወታደሮች አስክሬን ይዘዋል። እንግዲህ በግልጽ እንደምታዩ ሐማስ ላይ ለማድረግ የሞከርናቸው ጫናዎች አልተሳኩም። የሐማስ አሸባሪ ቡድን በጎርጎሮሳውያኑ ጥቅምት ሰባት ቀን ከፈጸመው ጥቃትና ጠለፋ ጋር ተያይዞ በሚደረገው የእስረኛና የታጋቾች ልውውጥ ላይ አቪራ መንግስቱ፣ አረብ እስራኤላዊው ሂሳም አሳያድ እና ሕይወታቸው ያለፉት ሁለት እስራኤላውያን ወታደሮችን አስክሬን ጭምር ለማስለቀቅ እየጣርን ነው። ይህ ጦርነትም ሁሉም ዜጎቻችን ሳይመለሱ አይቋጭም ይላሉ ምክትል አምባሳደሩ። ባለፉት ጥቂት ሳምንታት ከአንድ መቶ በላይ የሚሆኑ እስራኤላውያንና ጥቂት የሌላ አገር ዜጎችን ማውጣትና ማስመለስ ተሳክቶልናል። በአሁን ሰዓት እንዳለመታደል ሆኖ 137 ታጋቾች በሐማስ ቁጥጥር ስር በጋዛ ይገኛሉ። ይሄ እንግዲህ እንደ ኤሮፓ አቆጣጠር ከ2014 አንስቶ ለዓመታት የታገቱትን እስከምናውቀው ድረስ በህይወት ያሉትን አቪራ መንግስቱንና ሂሻም አሳያድን ጨምሮ ሁለቱ ህይወታቸውን አልፎ አስክሬናቸው የተነፈግነውን ኦዶጊዲንና ኦንሻውልን አስክሬንን ጨምሮ አራቱንም ያካተተ ነው። እነዚህ ሁሉ ታግተዋል። እኛ እየፈለግናቸው ነው። የቅርብ ጊዜ ተልእኳችን አላማም ሁሉንም ህዝቦቻችንን ማስመለስና ድንበራችንን ከአሸባሪዎች ጥቃት ስጋት ነጻ ማድረግ ነው። በጉርጉር ሲያኑ ጥቅምት ሰባት ድንገተኛ ማጥቃት 240 የሚደርሱ ሰዎችን ጠልፎ ያገተው የሐማስ ታጣቂ በቅርቡ በእስራኤልና በሐማስ መካከል በተደረገ የእስረኛና የታጋቾች ልውውጥ 110ን ታጋቾች ለቋል። ይሁን እንጂ አቪራ መንግስቱና ሰላሳ ማሳያድን ጨምሮ 115 ታጋቾች አሁንም ድረስ በሐማስ እንደታገቱ ይገኛሉ። በ28 ዓመቱ የታገተው አቢራ በአሁኑ ሰዓት የ36 ዓመት ጎልማሳ ሆኗል። ለአሜሪካ ድምፅ ኤደን ገረመው፣ ዋሽንግተን ዲሲ። በየዕለቱ እየጨመረ የሚመጣውን የስደተኞች ፍሰት መቋቋም ያልቻለችው ኒውዮርክ ከተማ በውዝግብ ውስጥ ትገኛለች። ቆንጅታዬ የአሜሪካ ድምጽ ዘጋቢዎች ያሰናደቱትን ዘገባ እንደሚከተለው አጠናቅራለች። ማ ስታተን አይላንድ የሚባለው ሰፈር ጎዳና የወጡ ሰልፈኞች ሰፈራቸው ውስጥ ሊቋቋም ታቅዶ የነበረው የፍልሰተኞች መጠለያ በመታገዱ ደስታቸውን ሲገልጹ ነው የሚታዩት። ከርት ሳልዋ አንዱ የዚህ አንቀሳቃሽ እና ለኒውዮርክ ከተማ ከንቲባነት ተወዳዳሪ ናቸው። ኒውዮርክ ከተማ ቀውስ ውስጥ አይደለችም ብሎ ደፍሮ የሚናገረው ማን ነው? ወገኖቼ፣ አሳዛኝ ነገር ደግሞ ልንገራችሁ። በየወሩ አስር ሺህ ሰው እየመጣ ከችግር መላቀቅ ይኖራል ብዬ አላስብም። ስለዚህ እኔ ይሄ ነገር ከተማችንን እንደሚያጠፋት ለእናንተ ከፖለቲካ አኳያ ትክክለኛ በሆነ ቃል አስረዳችኋለሁ። መዝገበ ቃላት ሳገላብጥ አልገኝም ቀውስ ውስጥ ነን። ኒውዮርክ ከተማ በቅርብ ጊዜ ከአንድ መቶ ሺህ በላይ ፍልሰተኞችን ተቀብላ አስጠልላለች። የከተማዋ ከንቲባ ኤሪክ አዳምስ ከተማዋ ላይ ትልቅ ጉዳት እንደሚያስከትል ጠቅሰው ሲያስጠነቅቁ እንዲህ ነበር ያሉት። ኒውዮርክ ከተማ ቀውስ ውስጥ አይደለችም ብሎ ደፍሮ የሚናገረው ማን ነው? ወገኖቼ፣ አሳዛኝ ነገር ደግሞ ልንገራችሁ። በየወሩ አስር ሺህ ሰው እየመጣ ከችግር መላቀቅ ይኖራል ብዬ አላስብም። እኔ ይሄ ነገር ከተማችንን እንደሚያጠፋት ለእናንተ ከፖለቲካ አኳያ ትክክለኛ በሆነ ቃል አስረዳችኋለሁ ብዬ መዝገበ ቃላት ሳገላብጥ አልገኝም። ቀውስ ውስጥ ነን። በቅርቡ በተካሄዱ የህዝብ አስተያየት ግምገማዎች መሰረት ወደ ከተማዋ ስለሚገቡ ፍልሰተኞች በኒውዮርክ ነዋሪዎች ዘንድ ያለው አስተያየት እየተቀየረ ነው። የሲና ኮሌጅ የህዝብ አስተያየት ግምገማ ባለሙያ የሆኑት ስቲቨን ግሪንሶርት ሲያስረዱ 79 ከመቶ ዲሞክራቶች፣ ቢያንስ 79 ከመቶ ሪፐብሊካኖች፣ ከሁለቱም ፓርቲዎች ከማያወግኑት ውስጥም እንዲሁ ቢያንስ 79 ከመቶ <laughs> ይህ የሰሞኑ የፍልሰተኞች በብዛት መጉረፍ ከባድ ችግር መሆኑን ነው የሚናገሩት። ጉዳዩ መራጮቹ ስለ ፕሬዝደንቱ ያላቸው አመለካከት ትልቅ ተጽዕኖ እያሳደረ ይመስለኛል። ሙዛፈር ሺስቲ በፍልሰት ፖሊሲ ተቋም ከፍተኛ ደረጃ ላይ ያሉ ባለሙያ ናቸው። ምርጫው ላይ ተጽዕኖ ማሳደሩ አይቀርም። ምን ያህል ተጽዕኖ እንደሚኖረው አናውቅም። ምርጫው ገና ከአንድ ዓመት ከሚበልጥ ጊዜ በኋላ ነው የሚካሄደው። እስከዚያ ነገሩ ቀዝቀዝ ሊል ሊሆናል። ተጽዕኖ ማሳደሩ ግን የማይቀር ነው። ከንቲባ አዳምስ ኒውዮርክ ከተማ ወደዚያ ለመሄድ የሚጓጉ ፍልሰተኞችን እንዳትስብ ለማድረግ በሚል በርካታ እርምጃዎችን ወስደዋል። ይሁን እንጂ በኢኮኖሚዋና በምትሰጣቸው ጥቅማ ጥቅሞች መሳባቸው አልቀረም። በቅርቡ ኒውዮርክ የገባው አንጎላዊ ሞንቴር ለምን ኒውዮርክን እንደመረጠ ሲያስረዳ እንዲህ ብለዋል። አንድ ሰው ሁሉንም ነገር ለማወቅ መጥተህ ከተማዋን እያት ስላለኝ መጣሁ። አሁን ታዲያ የነጻ ሕክምና ዋስትናና መኖሪያ ማግኘት እንደምችል ነገረኝ። ከአገርህ ገና መምጣትህ ከሆነ ለመኖር እንደ ኒውዮርክ የሚመች ከተማ የለም። ታዲያ በቅርብ ጊዜያት ኒውዮርክ ስለገቡ ፍልሰተኞች ሁሉም የከተማዋ ነዋሪዎች አሉታዊ አቋም አላቸው ማለትም አይደለም። በርካታ የኒውዮርክ ማንሃተን አካባቢ ነዋሪዎች ጊዜያቸውን ሰውተው ገንዘብና ሌላም ቁሳቁስ አዋጥተው መጤዎቹን የውጭ ሀገር ሰዎች እየረዱ ናቸው። ኤሊዝ ታይንማን ቲም ቲኤልሲ ኒውዮርክ የሚባል ድርጅት ስራ አስኪያጅ ናቸው። የአውሮፓውያን አቆጣጠር በ2018 ዓመተ ምህረት ዩናይትድ ስቴትስና ሜክሲኮ ድንበር ላይ ፍልሰተኛ ቤተሰቦችን በነጣጠለው የፍልሰት ቀውስ ወቅት ቴክሳስ ውስጥ ቲም ብራውንስቪል በተባለ ቡድን በበጎ ፈቃደኝነት ተሰማርተው ሲያገለግሉ በነበሩ ቪኒ ኤሊዛቤት የተባሉ ሴት የተቋቋመ ቡድን ነው። የኒውዮርክ ሕዝብ ሁሌም እጅግ በጣም እንግዳ ተቀባይና ደግ ሕዝብ ነው። ኒውዮርክ እንደዛ ናት። የኒውዮርክ ሰው ማለት ነው። የኒውዮርክ አስተዳደር ላይሆን ይችላል። ህዝቡ ግን አሁንም ቢሆን እንግዳ ተቀባይ ነው። በኒውዮርክና በሌሎች በሌሎችም ትላልቆቹ የአሜሪካ ከተሞች የፍልሰተኞች ጉዳይ አነጋጋሪነቱ ቀጥሏል። ፍልሰተኞችን አቅፎ ከማህበረሰቦች ጋር የማዋሃዱ ስራ ብሎም በአሜሪካ አካባቢያዊና አገር አቀፋዊ ፖለቲካ ውስጥ ምን አስተዋጽኦ እንደሚኖረው ከጊዜ ጋር የሚታይ ይሆናል። በሰላም እጦት ምክንያት በኢትዮጵያ ላይ የተጣሉ የሀገራት የጉዞ እገዳዎች ቱሪዝሙን እንደጎዳው በዘርፉ ላይ የሚሰሩ ባለሙያዎች ገለጹ። የሀገሪቱ የቱሪስት መስህቦችና በዙሪያቸው የሚሰሩ ድርጅቶች በጎብኚዎች እጦት እየተፈተኑ እንደሆነ የጉዞና ጉብኝት ጋዜጠኛው ሄኖክ ስዩም ይናገራል። አስማማው አየነው በዚህ ዙሪያ የተለያዩ ባለሙያዎችን አነጋግሮ ያሰናዳው ዘገባ ይቀጥላል። በአሁኑ ወቅት የኢትዮጵያ ቱሪዝም በሰላም ማጣት ምክንያት በጉብኞች ድርቅ በተመታበት ሁኔታ ውስጥ እንደሚገኝ የጉዞና ጉብኝት ጋዜጠኛው ሄኖክ ስዩም ይናገራል። በልዩ ልዩ የአገሪቱ አካባቢዎች እየተዘዋወረ የቱሪዝም መስህቦችን በመጎብኘትና በማስታወቅ ላይ ያተኮረ የሚሰራው ሄኖክ ስዩም የጉብኚች ድርቅ በማለት የገለጸውን የቱሪስት ፍሰት መስተጓጉል መንስኤዎቹንም ያስረዳል። ከዚህ በፊት ቱሪስት ይርመሰመስባቸው የነበረ ሆቴሎች እንደ ላሊበላ፣ እንደ ደባርክ፣ እንደ ጎንደር ያሉ አካባቢዎች በጣም በጣም በጣም በከፍተኛ ሁኔታ ተራቁተዋል። ችግር ውስጥ ገብተዋል። ሰሜን ኢትዮጵያ፣ እነዚያ የምታውቃቸው ታሪካዊ የቱሪዝም መስመሮች ዛሬ በርካታ ጎብኚዎችን ማስተናገድ አይደለም፣ አንዳንድ አካባቢዎች አንድ እንግዳ ማየት ናፍቋቸዋል። እና በየትኛውም አካባቢ እኔ ባለው እኔ ሂጄ በምመለከተው እና በእኔ ምስክርነት እውነት ለመናገር ከጥቂት ጥሩ ሰላም ካለባቸው የኢትዮጵያ አካባቢዎች በተለይም እንደ ባሌ ደቡብ ኦሞ ካሉ አካባቢዎች ውጪ ኢትዮጵያ ውስጥ አሁን እንደ ድሮው ግዳ እንደ ልቡ ተደስቶ ሲጎበኝ ሲያርፍ፣ ሲንቀሳቀስ ማየት በጣም ብርቅ ነገር ነው እና በተለይ አንዳንድ የኢትዮጵያ አካባቢዎች ደግሞ ስራው ሙሉ ለሙሉ ሞቷል ተዘግቷል ማለት ትችላለህ። እንደምናውቀው በኢትዮጵያ አቆጣጠር ከሁለት ሺህ ስምንት ጊዜ ጀምሮ የተለያዩ ኢምባሲዎች ዜጎቻቸውን በዚህ ወቅት እዚህ ቦታ ትሄዱ፣ በሚቀጥለው ወቅት እዚህ ቦታ ትሄዱ እያሉ ማስጠንቀቂያ እና የጉዞ ግድ ሲያወጡም ቆይተዋል። እስካሁን ድረስ ያልተሻሻለ ና አሁንም ቢሆን በርካታ ሀገር ራሴዎች ዜጎቻቸውን ስጋት አለ ብለው በሚያስቡበት ኢትዮጵያ አካባቢ እንዳይንቀሳቀሱ፣ አንዳንዶቹ ደግሞ ጭራሽ ወደ ኢትዮጵያ መምጣት የለባቸውም እያሉ ዜጎቻቸውን ስጋቸውን እንዲሰበስቡ በሚንቀሳቀሱበት መዚህ ወቅት፣ በእርግጥ እውነት ለመናገር ስለ ቱሪዝም ማውራት ራሱ ፈታ በጣም ፈታኝ ና አስቸጋሪ ነው የሚል እምነት ነው ያለን። የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ፕሬዚዳንት አቶ ጌታሁን አለሙም በሰላም እጦት ምክንያት የተጣሉ የሀገራት የጉዞ እገዳዎች ቱሪዝሙን እንደጎዳው በተገለጸው ላይ ይስማማሉ። ይህም ሆኖ ሰላም ያለባቸውን አካባቢዎች በማስተዋወቅ በተሰራው ስራ መሻሻሎች እንደታዩ ጠቅሰው ተስፋቸውን በማከል ይገልጻሉ። ደቡቡ የኢትዮጵያ ክፍል ላይ ትኩረት አድርገን በጣም በርካታ የሆነ ፓኬጆችን ለዓለም ማስተዋወቅ ነው እና በጣም በሚገርም ሁኔታ እድገት እያሳየን እንደመጣን እንግዲህ የተለያዩ እንደ ዩኤን ደብሊዩ ቲኦ የመሳሰሉ ድርጅቶች በድረ ገጻቸው ላይ እያስተዋወቁ ይገኛሉ። ይሄ ቀላል ነገር አይደለም። ሀያ ስምንት ፐርሰንት እድገት አሻሽላቸዋል የሚል የተቀመጠልን በዳታ ከጎረቤት ሀገራት ጋርም አንድ ላይ አነጻጽረውን ያስቀመጡ ነው። ይሄ እንደ ቀላል ነገር አይደለም። ጦርነት ላይ ያለች ሀገር ላይ የቱሪስት ፍሰቱ በሀያ ስምንት ፐርሰንት ጨመረ ብሎ መዘገብ ለእኛ የሚሰጠው ሁለት እና ከዛ በላይ እንድምታዎች አሉ። ለምሳሌ በቀጣይ ወደ ኢትዮጵያ መጥተው ጉብኝት ለማድረግ እያሰቡ የነበሩ አካላትን አንድ ያነቃቀልናል። ሁለተኛ ደግሞ አገሪቷ በተወሰነ ደረጃ እንጂ በአብዛኛው ሰላማዊና ስቴብል የሆነ ክልል ላይ ለምሳሌ ደቡቡ ላይ በጣም ምንም አይነት ኮሽታ እንደሌለበት ነው የሚያሳየው። በእርግጥ አንዳንድ መንገዶች መዘጋት መከፈት፣ አልፎ አልፎ የሆኑ ግጭቶችን የሆነች ቦታ ላይ ልንሰማ እንችል ይሆናል እንጂ ተጋኖ ጫፍ የደረሰ እንቅስቃሴ የሚያውቅ ነገር እንዳልነበር ይታወቃል። አሁን ያንን ተጠቅሞ ይህንን ውጤት ማምጣት እውነት ለመናገር ራሱ የቻለ አንድ ትልቅ አስተዋጽኦ ለቱሪዝሙ ያደርጋለን። ተስፋ ጠቅመንበታል። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ የዓለም ቅርስ አድርጋ ያስመዘገበቻቸው የሚዳስሱና የማይዳስሱ የቱሪዝም መዳረሻዎች ቁጥር 15 ደርሰዋል። ይህም ከአፍሪካ ብዙ ቅርሶችን በማስመዝገብ በቀዳሚነት አስቀምጧታል። ከእነዚህ ቱሪዝም መዳረሻዎች በተጨማሪ የጠቅላይ ሚኒስትር አብይ አህመድ ፕሮጀክቶች የሆኑት የቱሪዝም መዳረሻዎች በአዲስ አበባና በክልል ከተሞች ከፍተኛ ውጭ ወጥቶባቸው የተሰሩ ይገኛሉ። የጠቅላይ ሚኒስትሩ ፕሮጀክቶች በሆኑ ፓርኮች መሰራት ላይ ተቃውሞ እንደሌለው የሚናገረው ሄኖክ ስዩም ቱሪዝሙ ከምንም በላይ ግን በአሁኑ ወቅት የሚፈልገው ሰላምና ይላል። ሁሉም ሰው የሚስማማበት ዋና ጉዳይ ቱሪዝም ከምንም ነገር በላይ ሰላም ይፈልጋል። በምንም ሁኔታ ውስጥ ሰላም በሌለበት ሁኔታ የመዳረሻ ብዛትም የመዳረሻ ልማትም የመዳረሻ ውበትም ጎብኚዎችም ሊስብ አይችልም። ስለዚህ መሰረታዊ ጉዳይ ሰላምና የተረጋጋ አካባቢ መኖር ነው። ሰዎች ከሚኖሩበት አካባቢ ወደ ሌላ ስፍራ ለምንም አላማ እንደሄደ የሚያደርጋቸው ስለዚህ አሁን ወደ ኢትዮጵያ ለስብሰባም መጡ፣ ታሪካዊ ቦታዎችን ለማየትም መጡ፣ ለጉብኝትም ሞት መጡ። እንደገና ከዛ ባሻገር ደግሞ ይህ ሀገር ላይ ምን ማልማት እንችላለን ብለው ለቢዝነስ ቱሪዝም መጡ። በየትኛውም መልኩ ወደ ኢትዮጵያ መግባት የሚችሉት እንግዶች ኢትዮጵያ የምትባል ሀገር ለደህንነታቸው ስጋት ማትሆን፣ እዛ በምንቆይበት ጊዜ አንዳች ነገር አይገጥመንም ብለው ለራሳቸው ሲያረጋግጡ ነው። አሁን ባለው የኢትዮጵያ ነባራዊ ሁኔታ እንግዲህ አንዷ አካባቢ ሰላም ሲሆን አንዷ አካባቢ ሲረበሽ ወይም ጦርነት ሲገጥመው ባለፉት አምስትና ስድስት ዓመታት የነበረው ነገር በጣም አስቸጋሪ ነው። የማህበሩ ፕሬዚዳንት አቶ ጌታሁን አለሙም ሰላም የቱሪዝም መሰረት ነው ይላሉ። በትግራይ ክልል ተቀስቅሶ የተካሄደው የሰሜን ኢትዮጵያ ጦርነት በፕሪቶሪያ የሰላም ስምምነት መቆሙን ተከትሎ በቅርቡ በተከበሩ ሃይማኖታዊ በዓላት የአገር ውስጥ ቱሪስቶች ጉብኝት እየጨመረ መምጣቱንም በአስረጅነት ያቀርባሉ። በአማራ ክልልም ከሳምንታት በኋላ የሚከበረውን የገና በዓል ጨምሮ ቱሪዝሙን ለማነቃቃት በአካባቢው ሰላም ሊወርድ ያስፈልጋል ይላሉ። አሁን ቀጥሎ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ የገና በዓል እንደሚታወቀው በርካታ ኢትዮጵያውያን ላሊበላ ከትመው እዛ ነው ወይም ዳግማዊ ኢየሩሳሌም ይባላል እዛ ከተማ ነው የሚያከብሩት። ይሄ ደግሞ የታወቀ ነው። በዓለም ቅርስነትም በዓሉን እንኳን ለማስመዝገብ እየተሄደበት እንዳለ አውቃለሁ። አሁን ባለን ከረን ሲትዌሽን ነገር ግን ይሄ ጦርነቱን ተከትሎ ይሄ ጎብኚ፣ በተለይ ቱሪዝም በምንልበት ጊዜ ኢንተርናሽናል ፈረንጁን ብቻ ሳይሆን ዶሜስቲክ፣ እኔ እናንተ እንደ ልባችን ገብተን የምንወጣበት አካባቢ መሆን አለበት። እንቅስቃሴ ባለበት የዶሜስቲክ እንቅስቃሴ ባለበት ኢንተርናሽናል ቱሪዝሙ ይመጣል። አሁን በጣም ደስ ያለ ነገር ትግራይ ላይ አክሱም ሄደን ነበር፣ አሁን በቅርብ ህዳር ማርያም አክሱም ጽዮን ለማክበር ማለት ነው። እና በአራቱም አቅጣጫ ወጣቶች የሚተመውን ህዝብ ተንበርክከው እግር ሲያጥቡ ማየት ራሱ ለአንድ በዚህ እንደው በአንደኛው ክፍለ ዘመን ላይ ይሄንን ማየት በራሱ ለቱሪስቱ ምን ያህል የአጓጊ እና ሳቢ እንደሆነ እንግዲህ በደንብ እኛ ራሳችን ማርኬቲንጉ በደንብ አልሰራንበትም ብዬ እንድታዘበው ረድቶኛል እና ያ ሁሉ ሞቢላይዝ ሲሆን እንግዲህ አየ ኢኮኖሚው ይንቀሳቀሳል። ትልልቅ ገቢ የሚገኝበት ነው። ያን ተከትሎ ደግሞ በዓለም ላይ ያለ ቱሪስት የሚመጣው ዶሜስቲኩ ሲንቀሳቀስ እንደ ልቡ ሲወጣ ሲገባ ነው እና ሰላም ለቱሪዝም መሰረት ነው። ምንም ጥያቄ የለም። ይህንን ሰላም ካልመለስ ነው በስተቀረ የቱሪዝም ፍሰት ወደነበረበት ለመመለስ ኦንና ኦፍ እየሆነ ከሆነ ተመልሶ ይህንን ገበያ ለማግኘት እንኳን የምንቸገርበት ሁኔታ ይመጣልና በተለይ ተጓዡን የሀገር ውስጥ ጎብኝንና የውጭን ጎብኝን የሚያበረታቱ ነገሮች በየቦታው ላይ ሊኖሩ ይገባል። ቀደም ሲል በኮቪድ አስራ ዘጠኝ ወረርሽኝ በትይዩም በሰላም እጦትና ለመረጋጋት እየተፈተነ ያለው የኢትዮጵያ ቱሪዝም ከሁለት ቢሊዮን ዶላር በላይ ገቢ ማጣቱን መንግሥት ከዚህ በፊት አስታውቆ ነበር። አሁንም የው ችግር ተባብሶ መቀጠሉ እንደሚያሳስበው የሚናገረው ያሄኖክ ስዩም በሀገሪቱ ሰላም ሰፍኖ ዓለም አቀፍ ጎብኚዎች በብዛት ይመጡበትና ቱሪዝም የሚነቃቃበት ሁኔታ ይመጣል ብሎ ተስፋ እንደሚያደርግም ይገልጻል። ኢትዮጵያ የገባችበት ፈተና እየዘቀማት ያሉት ተከታታይ ችግሮች አሁን ያለችበት የሰላም እጦትና ጦርነት ያበቃል የሚል አቋም ነው ያለኝ። ምክንያቱም እንደዚህ ሆኖ መቀጠል አይቻልም፣ እንደዚህ ሆኖ መኖርም አይቻልም። ችግሩ በጣም እየከፋ ነው። ሰዎች እየተጎዱ ነው። እንዴት ይቆማል የሚለውን ልመልስልህ አልችልም። የሚቆምበት ጊዜ ግን ሩቅ ይሆናል የሚል ድምዳሜ የለኝም። በዚህ ሁኔታ ልንቀጥል አንችልም። ምክንያቱም አንደኛ በራሳችን የችግሩ መጠንና ግጭፈት ነገሩን እንድንፈታ ያደርገናል። ሁለተኛ ደግሞ ዓለም ውስጥም የምንኖረው እንደ ዓለምም ጨርሶ በዚህ ደረጃ ስንጠፋ በቆሞ አይናል የሚል እምነት የለኝም። ስለዚህ በዛም ተባለ በዚህ ችግሩ ይፈታል የሚል እምነት ነው ያለኝ። እና እኔ ተስፋ የማደርገው የኢትዮጵያ አጠቃላይ ምስል መስመሩን ቀይሮ ከገባበት የጨለማ ጉዞ መውጣት ከቻለ የኢትዮጵያ ቱሪዝም ብዙም አያደር በአንድ ዓመት በሁለት ዓመት እንመልሰዋለን። ዋናው ጉዳይ እንደ ሀገር የኢትዮጵያ ፈተና የኢትዮጵያ ችግር የሚድንበትን እና አሁን የታመመው ሁሉ የሚታከምበትን መፍትሄ ማምጣት ከቻለን ሌላው ነገር ቀላል ነው። በእኔ እምነት ኢትዮጵያ ትልቅ ፖቴንሻል ያላት ሀገር ናት። ቀጠናው ላይም ቢሆን ቀላል አይደለም። እንደ ግብፅና እንደ ኬንያ ባሉ ሀገሮች መካከል የምትገኝ ስለሆነ አይትነሪው በራሱ ሁልጊዜም ከምንገባበት ችግር እያድነናል የሚል እምነት ስላለኝ በማንኛውም ሰዓት ውጤታማ የሆነ ሰላም ማረጋገጥ ስንችል የቱሪዝም ኢንዱስትሪ ወዲያው ይታከማል የሚል እምነት ነው ያለኝ። ያንን ተስፋ አድርጌ ነው እየሰራውም እየኖርኩኝ ያለሁት። በጉዳዩ ላይ የቱሪዝም ሚኒስቴር ኃላፊዎች አስተያየትን ለማካተት ያደረግነው ጥረት የእጅ ስልካቸው ባለማንሳታቸው ምክንያት አልተሳካም። ይሁንና የቱሪዝም ሚኒስትሯን አሴ ጫሊ በ2016 ሩብ ዓመት የዓለም አቀፍና የአገር ውስጥ የቱሪስት ፍሰት ጨምሯል ሲሉ ህዳር 14 ቀን 2016 ዓ ም ለመንግሥት ብዙኃን መገናኛዎች ተናግረዋል። የውጭ ጎብኚዎች የጨመሩበትን ሀዚ ያልጠቀሱት የቱሪዝም ሚኒስትሯ በአገሮስ ቱሪዝም ግን ከ89 ሚሊዮን በላይ ቱሪስቶች መስህቦችን ስለ መጎብኘታቸው ተናግረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። የብራዚል ሳይንቲስቶች የኮኬንሱስን ለመቋቋም የሚያስችል ክትባት በመስራት ላይ እንደሚገኙ አስታውቀዋል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል። ይህ በሳኦ ፖሎ መሃል ከተማ የሚገኝ ክራኮላዲያ ወይም ክራክላንድ በመባል የሚታወቅ የአደገኛ መድኃኒቶችና ሱስ አስያዥ እጾች በአደባባይ የሚሸጡበት የገበያ ስፍራ ነው። የአደገኛ መድኃኒቶችና ሱስ አስያዥ እጾች ተጠቃሚነት በከፍተኛ ደረጃ ተስፋፍቷል። እናም በየቀኑ እየሰፋ ባለው በዚህ አካባቢ ሰዎች ሰብሰብ ብለው ምርጥ የሚሏቸውን አዘዋዋሪዎች ለማግኘት ዙሪያ ገባውን ሲያስሱ ይታያሉ። በዚህም የተነሳ የአካባቢው ነዋሪዎች ከፍተኛ የድህንነትና የዘረፋ ስጋት ያድርባቸዋል። በተለያዩ ሱሶች የተጠመዱ ሰዎች የሚረዱበት ማዕከል ታዲያ ካለፈው የሚያዝያ ወር አንስቶ ለድፍን ሳኦ ፖሎ አንዳች ተስፋ ያመጣ ይመስላል። ግባችን ከባድ የአደገኛ እጽ ሱስ ያለባቸውንና ይበልጥ ተጋላጭ በሚያደርግ ሁኔታ ውስጥ ያሉ ሰዎችን ማከም ነው። እናም በአግባቡም የህክምናውን አድማስ ማሳደግ ነው እቅዳችን። እንደ ህክምና ባለሙያዎችም ገለጣ በጣም አስቸጋሪው የህክምናው ደረጃ ህሙማን ማዕከሉን ለቀው በሚወጡበት ጊዜ ያለው ነው። ሱስ አስያዡን እጾች ከመጠቀም ተቆጥበው መቆየት የሚችሉት ጥቂቶች ብቻ ናቸው። በፌዴራል ሜናጅ ዣራይዝ ዩኒቨርሲቲ ተመራማሪዎች የተሠራውና አሁንም በጥናት ላይ ያለው አዲስ ክትባት ግብ ህሙማን ያን የለመዱትን ሱስ አስያዥ እጽም ሆነ አደገኛ መድኃኒት መጠቀም በሚያቆሙበት ወቅት የሚገጥሟቸውን ብርቱ ፈተናዎችና ደንቃራዎች ማስቀረት መቻል ነው። ከተመራማሪዎቹ አንዱ የሆኑት ፍሬድሪኮ ጋርሲያ ሲያስረዱም፣ ካሊክስ ኮካ የሚል መጠሪያ የተሰጠው ይህ መድኃኒት የተቆጣጣሪዎችን የማረጋገጫ ፈቃድ ካገኘ የኮኬይን ሱሰኝነትን ለመዋጋት በአይነቱ የመጀመሪያው ይሆናል። ጠቀሜታው እጹን ከመውሰድ ለታቀበ ሰው ነው። ሱሱ እንዳያገረሽበት ይረዳዋል በተለይም ሱሱ ከሚፈጥረው አስገዳጅ ፍላጎት ጋር የተያያዘውን አጠቃላይ ስሜት የሚያንቀሳቅሰውን የነርቭና የስነ ሕይወት ሥርዓት በመቆጣጠር ነው የሚሠራው ሱሱ የሚከተለውን መንገድ በምናግድበትም ወቅት ሕመምተኛው ዕፆቹን መጠቀሙን በመቀጠል የማያቋርጥ የሱስ አዙሪት በሚፈጥረው ሁኔታ ውስጥ መቆየት ወይስ ከሱሱ መላቀቅ ምርጫውን እንዲወስን እንረደዋለን የጋቢና ቬ መሰናዶው ተጠናቀቀ። አብራችሁን ስላመሻችሁን አብዝተን እናመሰግናለን። በዝግጅታችን ላይ አስተያየት ወይ ጥያቄ ቢኖራችሁ በቪያ ማሪክ የፌስቡክ ገጽ ላይ ለጋቢና ቬ እያላችሁ አድርሱን። እንደነገረው መሰናዶውን በመምራት ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበርን። ሰላም ጠናስጥልን ደናደር